የአሜሪካ ድምጿ አኒታ ፓውል ባለፈው እሁድ በኢትዮጵያ የተካሄደውን ምርጫ ለመዘገብ ከተሰማሩ ጋዜጠኞች መካከል አንዷ ናት። በአዲስ አበባ ልዩ ልዩ አካባቢዎች በመዘዋወር የተለያዩ የህብረተሰቡን ክፍሎች አነጋግራለች። ከጋዜጠኛ ማስታወሻዋ ያጋራችንን በቀጣዩ ሰፋ ያለ ቅንብር ለእናንተ እናካፍላለን። ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ እግር ሰው ጋዜጠኛ ነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን። ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ። እናም በአውሮፕላን ጣቢያው የኢሚግሬሽን ባለስልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣይን ሲበረብሩ፣ እዚያ የመገኘት አላማ ምን እንደሆን ስጠየቅና ስመልስ በአጠቃላይ ተጨማሪ አርባ አምስት ደቂቃ ፈጀብኝ። ገዢውን ፓርቲ በሰላይሴ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል። ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት። በዚህ ምርጫ ደስተኛ አይደለሁም፣ አለ ከፍ ባለ ድምፅ። ኢትዮጵያ ውስጥ ዲሞክራሲ የለም። ትልቅ ድፍረት፣ አልኩት ባድናቆት። ይህ ለእኔ አዲስ ነገር ነው። ከአስር ዓመታት በፊት ኢትዮጵያ ውስጥ ተመድቤ፣ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግሥት የኃይል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለሁ አልኩት፣ ጥንቃቄ በተሞላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ። እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ሕዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባክዎ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ ፈልጋለሁና ስለ ምርጫው አስተያየት ይኖረዎታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መለንጽሬን አውልቄ ትክ ብዬ አየሁት፣ ፎቶም ተነሳሁለት። የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002ቱ ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይደቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል። ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ሆኔ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ። ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳሁ። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደ ያዝኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት። መንግስት ነው እኮ አለ። ኤሌክትሪክማ አለ ግን ኢንተርኔት እንዲሰራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪቃ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ፣ የምትፈልጊውን ማድረግ አትችም እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ። ምክንያቱም ሀገራችን ውስጥ ዲሞክራሲ የለም። አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል። ጸጥታ ሰፍኗል። እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ፣ የተሰጠኝ ፈቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው ምንድነው የምትሰሪው ከዚህ? ሲል ጠየቃት። በእረፍት ሽርሽር ላይ ነኝ ብለው በወደድኩ ለእርሱ። በእርግጥም ጠዋት ማለዳ ከንጋቱ በአስራ ሁለት ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ መጡና፣ ትንሽ እንድቆይ ይነግረውኝ፣ ካሜራዬንም ወደ መሬት እንዳዘቀዝቅ ትእዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለሥልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ ግድ የለም ተፈቅዶልሻል። አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም ብዙሀን ናቸውና። አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ። በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከዘጠኙ የኢንተርኔት አምደኞችና ጋዜጠኞች አንደኛውን የሚያውቅ ሰው አገኘሁ። ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግስት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን? አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነጻ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው፣ ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው ኢህአዴግ ፓርቲ ስልጣን ካለቀቀ በቀል ይደርስብኛል ብሎ ይፈራል። እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት አልኩና አንድ ነጋዴ ለማየት ሱቅ ገባሁ! ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ። ገዢው ፓርቲ መቶ በመቶ በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ የተናገርኩ እርሱም ተባለ እንዴ? በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት፣ በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል። እናም የእኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው፣ ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን፣ ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልእኮ ከአፍሪካ ህብረት የተሰጠውም ቀይጥ አመለካከት ያካትታል። ትረካዬ የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነፃና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይንም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም። ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለ ስላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙኃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሐሳብን በነጻ የመግለጥ መብት የወደፊት ህልም ነው።